ከኢኮኖሚው ዓለም ስለ ኢትዮጵያ የኢኮኖሚ እድገትና ስለ አገሪቱ የፖለቲካ ሁኔታ በዚህ አሁን በያዝ ነው በአንደኛው ክፍለ ዘመን ብዙ ይጻፋል፣ ብዙም ይነገራል። ለአንዳንዱ ተመልካች የአገሪቱ የኢኮኖሚ እድገትና ይች አገር የደረሰችበትም የልማት ደረጃ በጣም ወደ ላይ መጥቆበት ማንም ያልደረሰበት እድገት ላይ ኢትዮጵያ ትገኛለች ብሎ እሱ ይከራከራል። ሌላው የሥራቱን ብዛት በአገሪቱ አንስቶ የረሃብተኛውን ሕዝብ ከግምት ውስጥ አስገብቶ ይች አገር በእድገቷ ምንም ወደፊት እንዳልተራመደች ያሳየናል ብሎ እሱ ይሟገታል። ከዛም አልፎ ለቀን ተቀን ኑሮ አስፈላጊ የሆኑ እህልና ጥራጥሬዎች ገበያ ላይ እጅግ ተወዷል ብሎ ይሄኛው ክፍል ይህን ችግር በላዩ ላይ አንስቶ ትችቱን ይለቃል። በዛ ላይ በየዓመቱ ትምህርታቸውን እየጨረሱ ከሁለተኛ ደረጃና ከኮሌጅ ተመርቀው የሚወጡ ወጣቶች ቁጥር በአገሪቱ ከፍ እያለ እንደሄደና ለነሱም የሥራ እድል በበቂ እንዳልተከፈተም በትንተናው ላይ ይጠቁማል። በተለይ እነዚህ በአንድ በኩል ለሥራ ፍለጋ፣ በሌላ በኩል እነሱ እንደሚሉት የሚደርስባቸውን የፖለቲካ ክትትል ሸሽተው ወጣቶቹ አገራቸውን በሺና በአስር ሺህ ለቀው የሚወጡ ሊሆኑ ችለዋል ብሎም ይጽፋል። ይህም ድፍን አፍሪካን ያጠቃልላል። ይህ የወጣቱ ትውልድ ችግር በመካከለኛው ምሥራቅና በኢስያም ይታያል። ዳቦና ሥራ ከእሱም ጋር የፖለቲካ ነጻነትም በኢትዮጵያ ይሰጠን ብለው ለሚጠይቁት ወጣት ተማሪዎች ያላችሁ መፍትሔና መልስ ምንድን ነው? ምንስ ለማድረግ አስባቸዋል የሚለውን ጥያቄ ለዶክተር አርከበ ቁባይን ለጠቅላይ ሚኒስትሩ አማካሪ፣ ዶቸቨለ ጣቢያችን ጥያቄውን አቅርቦላቸውም ነበር። አያይዘንም እዚያው ላይ መንግሥት በአሁኑ ሰዓት በኢትዮጵያ የሚያራምደው የኢኮኖሚ ፖሊሲ ምን ይመስላል ስርዓቱ ሶሻሊዝም ነው ወይስ ደግሞ የምዕራቡን የካፒታሊዝምን በአሁኑ ሰዓት በኢትዮጵያ ኢኮኖሚ በኢትዮጵያ ላይ ያራምዳል ወይስ የሁለቱም ቅይጥ ነው? ይህን ያብራሩልን ብለን በርሊን ላይ በተካሄደው ስብሰባ ጣቢያችን ዶቸቨለ ዶክተር አርከበንም ጠይቋል። በመጀመሪያ ደረጃ የምንከተለው የኢኮኖሚ ስርዓት የካፒታሊዝም ስርዓት ነው እንዳለ ይህ ሁሉም ታዛቢዎችም የሚያውቁት ነው። ልዩነቱ ግን ቆየት ብሎ ብቅ ያለው መሬት በኢትዮጵያ የማን ነው የሚለው ጥያቄ ሲነሳ ነው። የህዝቡ ነው ወይስ የመንግስት? እንደገና ዶክተር አርከበ መሬት የህዝብ ሀብት ተደርጎ ነው የሚወሰደው። እዚህ ላይ የተለያዩ እይታዎች እንዳሉ እናውቃለን። ለምሳሌ አንዳንዶች የአፍሪካ አገሮች የፍሪሆልድ የሚባል ሲስተም ነው ያላቸው። ፍሪሆልድ ማለት መሬት የያዘ ሰው መሬቱን ሊሸጥ ይችላል በሚሸጥበት ጊዜ መሬት አልባ ይሆናል። በእኛው የመሬት አስተዳደር ስርዓት ገጠሩ ያለው ነዋሪ መሬቱን በባለቤትነት ይጠቀምበታል። ለልጆቹ ሊያወርስ ይችላል። ለሀያ ሰላሳ ዓመት ሊያከራየው ይችላል። እንዲሸጠው ግን አይፈቀድለትም። ምክንያቱም ነገ መሬቱን አጥቶ የኑሮውን የሚገፋበት ሁኔታ እንዳይኖር የሚል መነሻ ያደረገ ነው። ይሄ በገጠሩ ነው። በከተሞች የምንከተለው የመሬት ስርዓት የመሬት ሊዝ አስተዳደር የምንለው ነው። የመሬት ሊዝ አስተዳደር በብዙ ባደጉ ሀገሮችም የተለመደ አሰራር ነው። ሆንኮንግ የመሬት ሊዝ ስርዓት ነው የሚጠቀሙት። ይሄ ማለት እስከ መቶ ዓመት ለመኖሪያ ከሆነ እስከ 99 ዓመት ለፋብሪካ ከሆነ 40፣ 50 ዓመት ትገለገልበታለ እንደገና ጊዜውን ልታራዝምም ትችላለ የመጠቀም መብት ላንድዩዝ ራይት ነው የሚኖርህ ማለት ነው እና ይሄ ከሶሻሊዝም አይደለም የተለመደው የካፒታሊዝም ስርዓት መርሆች መሰረት ያደረገ ነው ይህ ለኢንዱስትሪ ባለቤቶች ለረዥም ዓመታት በሊዝ መልክ ሰፋፊ መሬቶችን ለእርሻም ሆነ ለፋብሪካ ምስረታ በኢትዮጵያ የመስጠት ፖሊሲ ዝርዝር ነገር ውስጥ ሲገባ ብዙ ጥያቄዎችን የሚያስነሳ ጉዳይ እንደሆነ ባለፉት ዓመታት በተከታታይ የወጡት የትችት ጽሑፎች መመልከትን ይጠይቃል። በተለይ ገበሬውን ከመንደሩ አስነስቶ ለውጭ ቱጃሮች የሰፋፊ እርሻ መሬትን ለረዥም ዓመታት በውል መልክ መሬቱን አሳልፎ መስጠት ትክክለኛ አካሄድ እንዳልሆነ፣ እንደዚህ አይነቱ አሰራር እንዲታረመም ብዙዎቹ ጠይቀዋል። ይህን አርዕስት ሌላ ጊዜና ሌላ ቦታ አንስቶ እንደ ገና በሱ ላይ መነጋገር ይቻላል። አሁን ሥራ በማጣት ወይም በየጊዜው የሚደርስባቸውን የፖለቲካ ክትትልና ጭቆናን ለማምለጥ የእርስ በርስ ጦርነቱንም በመፍራት ወደ አውሮፓ የሚጎርፉትን ስደተኞች እንዴት እዚያው አገራቸውን ለቀው ሳይወጡ እነሱን እንርዳቸው? ምንስ እናድርግላቸው? የችግሮቹስ ሁሉ መነሻ ምንጭ የሆኑ ነገሮችን እንዴት እናድርቀው የሚለው ጥያቄ በርሊ ላይ ሲነሳ ሁለት የተለያዩ መልሶች ከእንግዶቹ ትንተና ያለፈው ሳምንት ተሰምተዋል። አብዛኛዎቹ የማርሻል ፕላኑን ጽንሰ ሐሳብ መሠረት አድርገው ለችግሩ ቋሚ መፍትሄ እሱ ነው ብለው ማስረዳቱን መርጠዋል። ዶክተር አርከበ እቁባይ ግን ከዚህ ፍጹም ለየት ያለ የመንግሥታቸውን አቋም ስብሰባቸው ላይ ባደረጉት ንግግራቸው ላይ እሳቸው እንደዚህ አድርገው አስቀምጠዋል በመጀመሪያ በኢኮኖሚው እድገቱ ላይ እናተኩራለን ብለዋል። የዲሞክራሲ መብቶችን ግን ወዳልታወቀ ዘመን በቀጠሮ እንዲቆይ ሸኝተውታል። የዲሞክራሲ ግንባታ ለእኛ እንደ ትልቅ ፈተና ነው የምናየው። አገሪቱ በዲሞክራሲ ጎዳና መጓዝ ጀመረችው ከ1995 ወዲህ ነው፣ በፍረንጆች አቆጣጠር ህገ መንግስታችን ካጸደቅን፣ የመጀመሪያ ጊዜ ዲሞክራሲያዊ ህገ መንግስት ያኔ። ያለን ዲሞክራሲ በ10 ዓመት በ20 ዓመት መገንባት ቀላል ቢሆን በሌሎች የበለጸጉና ያደጉ ሀገሮች ከብዙ መቶ ዓመታትም በኋላ እያጋጠማቸው ያለው ፈተና ማየት በማየት የእኛን ሁኔታ በምናይበት ጊዜ ዲሞክራሲ ለመገንባት ያለው ውጣ ውረድ ምን ያህል ከባድ እንደሆነ ማየት እንችላለን። ስለዚህ በእኛ በኩል የምንገነዘበው ዲሞክራሲ ጥልቀቱ እንዲጨምር፣ የዲሞክራሲ ተቋማት ጥንካሬ እንዲኖር፣ እንደዚህም ደግሞ ዲሞክራሲያዊ አስተሳሰብ እንዲበለጽግ ለማድረግ ሰፋ ያለ እንቅስቃሴና ጥረት እንደሚጠይቅ መንግስትም አሁን ከሚያደርገው በላይ መስራት እንደሚጠበቅብን እናምናለን። ግን ይህንን ማድረግ ያለብን የውጭ መንግስታት መሪዎች የሚሉንን ነገር መልስ ለመስጣት አይደለም፣ ለዜጎቹ ባለው ኃላፊነት ነው መንግስት ይህን ማድረግ ያለበት። ይሄ ደግሞ የረዥም ጊዜ ትግል እንደሚጠይቅ ግንዛቤ ላይ ግምት ውስጥ ያስገባ ነው የአመለካከት ነገር ይመስለኛል እንጂ ለመናገር ብዙ ሂደት ብዙ አመታት መጠበቅ አዝ ማንም ሰው የመናገር መብቱ አለው የሚል ህገ መንግስቱም ላይ አለ፣ ለመጻፍ አስተያየት ለማንሸራሸር ህገ መንግስቱ ጋዜጣም፣ የፕሬስ ነጻነት ይላል እና ለምንድን ነው እንደዚህ ብዙ ጊዜ ይጠይቃል። ስለዚህ ጠብቆ የሚባለው እሱ አይደለም። አሁን ነጥቡ እያልን ያለ ነው፣ በኢትዮጵያ ጋዜጦች የሚጻፉት ኤሮፓ ውስጥ ከሚጻፉት ምንም ልዩነት የላቸው፣ ምንም ልዩነት የላቸው። አንዳንድ በህግ የሚጠየቁ ሰዎችም ካሉ ህገ መንግስቱ በሚያዘው መልክ ሰላማዊ በሆነ መንግስትና ህገ መንግስቱ ባስቀመጠው መልክ ከዛ በወጣ መልክ ቫዮለንስን ወይም ደግሞ የተለያዩ ጥቃቶችና ሽብሮችንም ከህገ መንግስቱ ውጭ የሚንቀሳቀሱ ነው። ስለዚህ እዚህ ላይ መገንዘብ የሚኖርብን የፕሬስ ራይት የመኖር አለመኖር አይደለም። እኛ ጋዜጦች ኮ የማይጻፍ ነገር ኮ የለም። ተጠያቂነት አለ ማለት አንችልም። ስለዚህ እነዚህን ማበረታታት ይኖርብናል። የዲሞክራሲ ግንባታም ለነገም አንለውም አንዱ በተጨባጭ የሚታወቀው ነገር ግን ዲሞክራሲ አስተማማኝ ደረጃ ለማድረስ የተራዘመ ጊዜ እንደሚጠይቅ ግን ግልጽ ነው። ታይቶና ተሰምቶ የማይታወቅ አዲስ ተሽከርካሪ ጎማ ስብሰባው ላይ እንደተሰማው ይህን የሰው ልጆች ከእንጨት ይሁን ከብረት ከሰሩትና መጠቀምም ከጀመሩ ብዙ ሺህ ዓመታት አልፎታል። እንደገና ታይቶና ተሰምቶ የማይታወቅ አዲስ ተሽከርካሪ ጎማ እንፍጠር ብሎ መከራከር ከንቱ ድካም ነው የሚለውን አነጋገር ስብሰባው ላይ ተናጋሪዎቹ አንስተው ነገሩን አልፈዋል የመንግሥት ሚና አንድ መንግሥት የግል ሀብት ኢኮኖሚው የሚያድግበትን እሱ የሚስፋፋበትን ቅድመ ሁኔታዎች ለሁሉም የህብረተሰቡ ክፍል እኩል እንዲሳተፉበት አመቻችቶ አዘጋጅቶ ማቅረብ እንጂ ስልጣን ላይ የተቀመጠ አንድ ድርጅት እንደ የቀድሞ ሶቪየት ኅብረት ሁሉን ነገር ለሕዝቡ የሚያስፈልገውን እኔ ብቻ አውቃለሁ ብሎ ለብቻው ሌሎቹን አግልሎ የሚወስንበት ዘመን እዚህ እንደ ተነበበው ከበርሊን ግንብ መፍረስ ጋር አብሮ እንደወደቀ ብዙ የፖለቲካና የኢኮኖሚ ተመራማሪዎች ባወጡት ጽሑፎቻቸው ላይ ቀደም ሲል የምስክርነት ቃላቸውን ሰጥተዋል። ዶክተር አርከበ ግን በመጽሐፋቸው ላይ የመንግስት ሚና እንደተነበበው በሌላ መልኩ እሳቸው አቅርበውታል። የአንድን አገር ኢኮኖሚ አሳድጎ የሥራ አጡን ቁጥር ለመቀነስ፣ በድርቅና በረሃብ የሚሰቃየውን ሕዝብ ከዚያ መከራ ለማውጣት፣ የእርስ በርስ ጦርነትና የፖለቲካ ክትትልን በአንድ አገር ውስጥ እንዳይነሳ ለማገድ፣ ትምህርትን ለማስፋፋት፣ ብልጽግናን ለማምጣት ይህ ነው የማርሻል ፕላኑ ዓላማ በስል ሥልጣን ላይ የሚባልጉ መሪዎችን መቆጣጠር ያስፈልጋል ይላል። ቀጥሎም የሕግ በላይነትና መልካም አስተዳደርን ሰብአዊና ዲሞክራሲያዊ መብቶችን የሚያራምዱትን የማርሻል ፕላኑ አገራቸውን እንዲያለሙ ቅድሚያ ለነሱ ይሰጣቸዋል ይላል። ለዚህም ዓላማ ሐምሳ ቢሊዮን ዶላር በየዓመቱ ወጪ ለማድረግ መድበዋል። ይልማ ኃይለ ሚካኤል ዶቼ ቨለ ራድዮ ጣቢያ ከበርሊን Katama.